Caffeinated Podcast. Wake your mind, sip that thought, let it grind. Caffeinated Podcast. አቦል አቦል የሆኑ ዜናዎችን በዴል ለቲ ተዘጋጅቶ በካፍኔድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። በዚህ ሳምንት የኢትዮጵያ የሰነደ መዋለ ንዋዮች ገበያ ኢንቨስትመንት በቀላሉ ማካሄድ የሚያስችል የንዋይ የተሰኘ መተግበሪያን አምጥተዋል። የኢትዮጵያ የመጀመሪያው የስቶክ ትሬዲንግ መተግበሪያ ሲሆን ይህንን በመጠቀምም የአክሲዮን ደላላ አካውንት መክፈት፣ የስቶክ ዋጋዎችን በሰዓቱ ያለውን ማየት እና ሼሮችን መግዛት እንዲሁም መሸጥ የሚያስችል ነው። ፖርትፎሊዮም ካላችሁበት ሆናችሁ ማየት እንደሚያስችል ተናግረዋል። ከንዋይ መተግበሪያ በፊት ተጠቃሚዎች ወደ አክሲዮን ደላላዎች በመሄድ ብቻ ይህንን አገልግሎት የሚያገኙ ሲሆን ይህም ገበያው ላይ ገደብ እንዲኖር እንዳደረገ አሳውቀዋል። አሁን ከ2500 እስከ 3ሺ ድረስ የሚጠጉ ኢንቨስተሮች ያሉ ሲሆን የታቀደውም ሰላሳ ሺህ ኢንቨስተሮች ላይ መድረስ ነው። ይህም ለአጠቃቀም መቅለሉ ብቻ ሳይሆን በኢንቨስተር ገበያው ላይ ስር ነቀል የሆነ ለውጥ እንደሚያመጣ አሳውቀዋል። እየተለመደ ሲሄድም ብዙ የሽያጭ ዝውውሮችን እንዲሁም የተሻለ ግብይትና የስቶክ ግብይቱ የተፋጠነ እንዲሆን ያደርጋል ተብሎ ይጠበቃል። በአዲስ አበባ የኤፍ ኤስ ዲ ኢትዮጵያ በዓለም አቀፍ የሴቶች ቀን የሴቶችን የዲጂታል ፋይናንስ የውይይት መድረክ ያዘጋጀ ሲሆን በውይይቱ ላይ ከተነሱ ርዕሶች ውስጥ ዋና ዋና የነበሩት የሴቶች በዲጂታል ዓለም ላይ እየገጠሟቸው ስላሉ ተግዳሮቶች፣ የተገደበ የስማርት ስልኮች አቅርቦት፣ የዲጂታል ክህሎት ማነስ እና የፋይናንሻል እድሎች ከገቢያቸው ጋር አለመመጣጠን ነበሩ። ባለሙያዎቹ እንዳሳወቁትም ለአጠቃቀም ቀላል የሆነ አስፈላጊና ሴቶችን ለመደገፍ የተሰራ መሆን እንዳለበት ተናግረዋል። በመድረኩ ላይም የዲጂታል ፋይናንስ ፍትሃዊነት ብቻ ሳይሆን ስማርት ቢዝነስ መሆኑን አሳውቀዋል። በዚህ መድረክ ላይም ለሴቶች እኩል እድል በፊንቴክ ላይ መስጠት የገበያ ማስፋፊያ ስትራቴጂ ብቻ ሳይሆን የሴቶችን በዲጂታል ፋይናንስ እንዲካተቱ ማድረግ ለቢዝነሶች ማደግና ለአጠቃላይ የኢኮኖሚክ እንቅስቃሴ እንዲጨምር እንደሚያደርግም አሳውቀዋል። የኢትዮጵያ የፊንቴክ ሴክተር በፍጥነት እያደገ ያለ ሲሆን በ2025 218.8 ሚሊዮን ዶላር እንደደረሰ ይታወቃል። በ2034 820 ሚሊዮን ዶላር እንደሚደርስ ይጠበቃል። ይህም በየአመቱ 14 በመቶ እንደሚያድግና ለዚህ እድገት ምክንያት የሆኑትም የስማርት ስልኮች መብዛት፣ የኢንተርኔት አቅርቦት መጨመር፣ ብዙ የባንክ አገልግሎት ያላካተታቸው የማህበረሰብ አካላት መኖር፣ የድጋፍ ሰጪ የሆኑ ፖሊሲዎች መጨመር ነው። የባንክ ዋሌቶች፣ የሞባይል ገንዘብ፣ ኤጀንት ባንኪንግ እና የዲጂታል ብድሮች የተመረኮዙ የገንዘብ ማስተላለፊያዎች የፋይናንሻል አቅርቦት የባንክ አገልግሎት ላላገኙ ለመድረስ መሆኑን አሳውቀዋል። በዚህ መሰረተ ልማት፣ ህጎች እና ኢኖቬሽን እድገት ኢትዮጵያ የመጀመሪያዋ የአፍሪካ የፊንቴክ ገበያ መናኸሪያ እንደምትሆን ያሳያል። በቀጣዩ አስር ዓመትም የብድር ቁጠባ፣ ክፍያ እንዲሁም ኢንቨስትመንት ላይ የተለያዩ መፍትሄዎች እንደሚኖሩ ይታመናል። ካፌኔድ ፖድካስት በዚህ ሳምንት የኢትዮጵያ የዲጂታል መታወቂያ ፋይዳ የኢትዮጵያ ኢንቨስትመንት ሆልዲንግ ፖርትፎሊዮ የተቀላቀለ ሲሆን ይህም የኢትዮጵያ የዲጂታል ኢኮኖሚ ላይ ትልቅ አሻራ የጣለ ነው። 37.5 ሚሊዮን ነዋሪዎች የተመዘገቡ ሲሆን ይህ መድረክም የፋይዳ ፓስ ያለው ነው። የዲጂታል ዋሌቱም የባዮሜትሪክ ማረጋገጫዎችን ለማመሳከርና ተጠቃሚዎች የባንኪንግ ፊንቴክ አገልግሎቶችና ኦንላይን መድረኮችን መጠቀም እንዲችሉ ያደርጋል። ፋይዳ በዚህ ሰዓት የዲጂታል ዓለም ላይ እንደ ፓስፖርት እያገለገለ ሲሆን ይህም ሰዎች አገልግሎቶችን በተገቢው ጊዜ እንዲያገኙና የፊንቴኮች በቀላሉ እንዲቀላቀሉ እንዲሁም የወረቀት ስራን ለመቀነስ እንደሚረዳ ይጠበቃል። ፋይዳ የኢትዮጵያ ዲጂታል የወደፊት መሰረት ሲሆን ይህም ፊንቴኮች እንዲያድጉ ኢኖቬቲቭ የፋይናንስ ውጤቶችን መደገፍ እና ከፍተኛ የዲጂታል መፍትሄዎችን ልክ እንደ በኤ አይ የተደገፈ የባንክ አሰራር የዲጂታል ብድርና የብሎክቼን ክፍያዎችን ያጠቃለለ ነው። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከእኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት።